እኛ ያለንበት ወይም እስር ቤት የሚባለው ሆሎት ነው። ሆሎት እና ሳሮኒም ሳሮኒም መንቀሳቀስ የሌለበት እስር ቤት ነው። እሱ በትክክል እስር ቤት ነው። አትወጣም፣ ምንም አትልም። ጨርሰ እስከምትወጣ ያው አትወጣም። አሁን እናስራቸዋለን የሚሉን ያሉት ቦታ ሳሮኒም ይባላል። እሱ መውጣት የለም። ሆሎት የሚባለው ደግሞ ያው ክፍት እስር ቤት ነው የሚባለው። በዚህ በሆሎት ውስጥ ሰባት አመታት የታሰርከው ወይስ ከዛ በፊት ትንሽ ጊዜ ሰጥተውሃል? ነው። አይደለም። አሁን በዚህ ሆለት ለአንድ አመት ነው የሚፈቀደው። ከአንድ አመት በኋላ ትወጣለህ። ሆለት ውስጥ ብዙ ስቃለህ። ያው አመቱ ውስጥ ከምትቀያት ብዙ ብዙ ብዙ ብዙ ነገሮች አሉ። እኛ የኢኮኖሚ ችግር ነው ያለብን እንጂ የፖለቲካ ችግር የለንም ብላችሁ ተናገሩ ነው፣ እንግዲህ በግድ ነው። እንደዛ ብለ ከተናገርክ ደግሞ ወደ ፈለጉበት ቦታ የመጣልና የመወርወር እንትን አላቸው ላይ ነው በጣም ትንሽ ጠንከር ይላሉ። ከሌላ ሀገር እና እንደዛ በሉ ነው ኢኮኖሚ ችግር ደግሞ ስድስት አራት አመት ይበቃል። የያዛችሁን ይዛችሁ ያው ሀገራችሁ ተመለሱ ነው የሚመጣው። ቪዛውን ያባላሽታል። መስራት አልችልም። ያው እንግዲህ መስራት የማችል ከሆነ ከአመት በኋላ ደግሞ ያው መስራት አይፈቀድለትም የሚባለውን ቪዛ ይሰጠኛል ማለት ነው። ያው እንደ ድሮ ማለት ነው። ተሰጠኝ እኖራለሁ። ያው በአመት በአመት በስድስት ወር በአራት ወር በአምስት ወር አዲስ አዲስ ህግ ነው የሚያወጡት። ለኛ ቪዛ ልታሳድስ እዛማ ማሳደሻው ቪዛ ልታሳድስ ስትሄድ የአንድ ወር ጊዜ ይሰጠሃል። የሚቀጥለው ወር ስትመጣ እቃህን ሰብስበህ ተዘጋጅተህ ቆይ ከሁለት ትገባለ ይለዋል። ከዛ በኋላ ለምን የሚባለው ጥያቄ አያስፈልግም። ለምን የሚባል ካልክ እኛም እናውቀው ነገር የለም። መንግስት ነው እንደዛ ያለው በሽብለት ትሄዳለህ። ያው ቪዛ ይባላልሻል። የሆሎት ማስገቢያ ወረቀት ይሰጠሃል። ንጭ ወረቀት ይሰጠሃል። እሱን ይዘህ ሆሎት ትሄዳለህ። ሆሎት ሄደህ አንድ አመት ትታሰራለህ። ከአንድ አመት በኋላ ያው ቅድም እንዳል ትመለሳለህ። ተመልሰህ ደግሞ ታው ተመልሰህ የት ነው የምትመለሰው? ቆይ አሁን አንተ ያንተ ኑሮ ንገረኝ። አሁን ሰባት አመት ነው እስራኤል ሀገር የኖርከው። ሆሎት ደግሞ የሚያስራው አንድ አመት ነው። ሌሎቹን ቀሪዎቹን ዓመት የት ነው ያሳለፍከው? እንዴት ኖርክ እስራኤል ሀገር? መጀመሪያ አምስት ዓመት ነርኩኝ። የት ኖርክ? ያው ቢዝ እዚህ እስራኤል ውስጥ። እስራኤል ለማንም ሰው ማለት ነው ቢዛ የሚለው ሊሰራ አይችልም አይፈቀድለትም ይላል፣ ግን አሰሪዎች ያሰረዋል። ያው እንግዲህ እኛ በስራ ላይ ትንሽ ተፈላጊዎች ነን። በዛ ምክንያት ያሰሩናል። ወረቀታችን መስራት አይፈቀድለትም እያለ እያለ እነሱ ግን ስራቸው ስለሚያስፈልጋቸው ያሰሩናል። እንደዛ ስሰራ ስሰራ ስሰራ ቆየውኝ አምስት አመት ከአምስት አመት በኋላ ሁለት ግባ ተባልኩኝ። ሁለት ጨርሼ ደግሞ አሁን ያው ሁሉም እንትን እንትን እንደሚለው ወጣ ለማንም ሰው እንደዛ ነው ነው ያልኩት። አሃ ሁሉም ሰው እንደዛ ነው የሚሆነው። አሁን ሆሎት ውስጥ ያላችሁት ኤርትራውያን ናችሁ እንደሚበዛው ቁጥር ማን ነው ኢትዮጵያዊ ነው ወይስ ኤርትራዊ? የሌላ ሀገር የአፍሪካ ሀገር ዜጎችም አሉ። ምን ያህል ትሆናላችሁ እስቲ ግለጽልኝ። በአጠቃላይ ሆሎት የሚይዘው ወደ ሶስት ሺህ አምስት መቶ አራት ሺህ ገደማ ነው የሚይዘው። አሁን ያለው ትንሽ ቁጥር ነው። ባለፈው አመት የዛሬ የሁለት ሶስት አመት ብዙ ቁጥር ነበር። መጀመሪያ ያገቡ ወደ ሶስት ሺህ አምስት መቶ ወደ አራት ሺህ ገደማ ነበሩ። አሁን ግን ብዙ አይደለም። አሁን ያለው ወደ ሺ ሺህ አምስት መቶ እንደዛም ሊሆን ነው ያለው። ኤርትራዊና ሱዳናውያን ብቻ ነች የሚገቡት። ኢትዮጵያዊ አይገባም። ብዙ ስደተኞች አሉ፣ እነሱ አይገቡም። ለእኛና ለሱዳን ማን ነው ለኤርትራና ለሱዳን ናሁያን ለሱዳን አሁ ሳውት ሱዳን ብቻ ነው የሚመለከተ። አሁን ያላችሁበት ሁኔታ ምንድን ነው ማለት? ከሀገር ውጡ ብለዋችኋል። ተወሰነ ገንዘብም ለመስጠት አስቧል የእስራኤል መንግስት ይመስለኛል። እስቲ አንተ ገለጽ አድርገህ ንገረን። አዲስ ነገር አይደለም ለእኛ ወደ ኡጋንዳና ሩዋንዳ ወደ ሀገራችሁ ተመለሱ መባል፣ ወረቀት ማበላሸቱ፣ በየጎደናው አፈሳ ማድረግ፣ አራት አመት ሙሉ እንደዚህ ነው ያለፍነው ግን ከአመት አመት እየባሰ እየጠነከረ እየባሰ እየጠነከረ እያባሰ እየጠነከረ አሁን ባለንበት ደረጃ በጣም አስከፊ በጣም መስራት እስከማንችል ድረስ ነው የደረሱ። አሰሪዎቹ ሁሉም ማሰራት እንደሌለባቸው ነግሯቸው እየቀጧቸው ምናምን ነገር እንደዛ ነው ያለ። ትላንትና ሰላማዊ ሰልፍ ሲያደርገን ነበር። መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን፣ ሩዋንዳውያን አይደለንም ወይ ኢትዮጵያውያን አይደለንም። ወደ ኢትዮጵያ ቢሉን ይሻለን ነበር። ኢትዮጵያ ሁሉም ሰው ኢትዮጵያ ይሻለዋል። ኡጋንዳ የማናውቀው ሀገር፣ ሩዋንዳ የማናውቀው ሀገር። እንዴት ነው እኛ ወደዛ የምንሄደው? ለምንድን ነው ወደ ኡጋንዳ ሩዋንዳ የምንሄደው? ኤርትራንን መሄድ ከተፈለገ ወደ ኤርትራ ነው የምንሄደው፣ ወደ ኡጋንዳ ሩዋንዳ የምንሄደው። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣነው በፖለቲካ ምክንያት ነው እና የፖለቲካ ጥገኝነት ጠይቀናል፣ ያለ ነው። እንዴት ነው ለዛ ወደዛ ሂድ የምትሉኝ? ብለን ሁ ነው የምንከራከረው። እንግዲህ ትላንትና የነበረው ያን የሚያሰማ ነው። ጓንዳ ኤምባሲ ላይ ሄደን ያሰማ ነው። መፈክሩም ይሄ የተባለውን ነገር ማቆም አለበት ብለን ነበር። ትላንትናው ያው ሰልፍ ያደረግ ነው። ሁሌም በዛ ነው። መቼ ነው ትሄዳላችሁ? የተባለው በዚህ ሶስት ወር ነው የተባለው። መጀመሪያ መግለጫው ሲወጣም ለሶስተኛው ወር ነው የሚባለው፣ ያው ከአሁን ጀምሮ በዚህ ሶስት ወር ውስጥ ወደ ኡጋንዳና ሩዋንዳ ካልሆነ ደግሞ ወደ ሳሮኒ ምን ሊታሰሩ ነው የሚለው ሕጉ ጊዜው አልደረሰም ያለው፣ ምን እንደሚያደርጉ ያው እንግዲህ እናየዋለን? እንደሱ ካሉ ምን ያህል ጊዜ ሆነው? ወር ሆኖታል። ስለዚህ ስንት ናችሁ አሁን ሆሎት ውስጥ ያላችሁት? ወንዶች ብቻ ወደ እሺ አምስት መቶ ወደ ሁለት ሺህ ገደማ ግን ይወጣሉ፣ ይገባሉ፣ ይወጣሉ፣ ይገባሉ። ያው ኤርትራውያን ብቻ ይጨምራል፣ ታክላለ። በጠቅላላ በጠቅላላ፣ ሱዳንና ሱዳናውያንና እናንተ ኤርትራውያን። ስለዚህ አሁን ምንድን ነው የምትጠብቁት? ሰላማዊ ሰልፍ አድርገናል ብለኸኛል ትላንትና። ሌላስ እንደው መብታችሁ እንዲከበር ምን አድርጋችኋል? መብታችን እንዲከበር የምንጥረው ነገር አለ። የምንጥረው ምንድን ነው? ህዝባዊ ኮሚቴ ኮሚቴ ምናምን መርጠናል። አሁን ህዝቡን የሚወክልና እኛን የሚከራከሩልን ወንድሞቻችን ማለት ነው። ጠበቃ ምናምን አድርግ የሚከረከር እንደዛ አድርገናል። ያለ ነው አሁን በኋላ ነው እንደ አሁን የሚጀምሩት ስራቸው ግን መደረግ አለበት የተባለውን ነገር እሱም አርገላን ያለ ነው። ያው ከዚህ ሀገር ፍቃድ ከአም በኋላ እናየዋለን፣ ምን ላይ እንደሚደርስ ምን እንደሚያደርጉ እናየዋለን። ማስተላለፍ የምትፈልገው መልእክት ካለ ንገረኝ። የማስተላልፈው ነገር በሁሉም ሀገር ያሉት በሁሉም በመላ ዓለም ያሉት ዜጎች የኤርትራውያን ሆኑ የኢትዮጵያውያን ሆኑ እኛ የምናሳልፈው ያለነው ችግሮች ተገቢ እንዳልሆነ የእስራኤል መንግስት ጥሩ እያደረገ እንዳልሆነ እና በያሉበት ጨዋታቸውን እንዲያሰሙልን በመላ ዓለም ላይ ያሉት ኤርትራውያን ጨዋታቸውን እንዲያሰሙልን በዚያ አጋጣሚ ጥሬ እናስተላልፋለሁ። በጣም ነው የማመሰግነው። አመሰግናለሁ ተከ